ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢህአዴግ መንግሥት በአሁኑ ወቅት የዜጎችን ደህንነት መብትና ክብር ማስጠበቅ ያቃቶ በመሆኑ በሌላ ብቃት ባለው ዲሞክራሲያዊ መንግሥት ይተካ ሲል መድረክ ጠየቀ። የኢህአዴግ መንግሥት በአሁኑ ጊዜ የዜጎችን ደህንነት መብትና ክብር አስከብሮ ማኅበራዊና ኢኮኖሚያዊ ፍትሕ አስፍኖ ኢትዮጵያን ለማስተዳደር ብቃት ስላጣ በሌላ ብቃት ባለው ዲሞክራሲያዊ መንግሥት መተካት እንዳለበት መድረክ በጽኑ ያምናል። የመድረክን መግለጫ በንባብ ያሰሙት የድርጅቱ ምክትል ሊቀመንበር እና የሕዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ናቸው። ሙሉ ዘገባውን በምሽቱ አብይ እናቀርባለን። የኢትዮጵያ ፓርላማ አባላት ጠቅላይ ሚኒስትሩ በሀገሪቱ ግጭቶች ዙሪያ ማብራሪያ ይስጡን ሲሉ ጥያቄ አቅርበዋል። እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው፣ ንብረታቸው እየወደመ ነው። ከግማሽ ሚሊዮን በላይ ህብረተሰብ ተፈናቅለዋል። ሴት ልጅ በዚህ ብርድ ውጭ እንግዲህ እየወለደች ነው ያለችው። የታመመ ውጭ ብርድ ውስጥ ነው ያለው እና ይህንን ጉዳይ ክቡር ጠቅላይ ሚኒስቴሩ መጥቶ እንዲያስረዱ ነው። እኛ ይሄንን ሁሉ ጉዳይ ማለት ነው። ወይዘሮ ነኢማ አህመድ የኦህደድ የምዕራብ ሀራርጌ ተወካይ ናቸው። በዚህም ላይ ዘገባለን። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ታኅሳስ 12 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐዬ እንሆናለን። አብራችሁን ታመሹ ዘንድ በአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ አበይት ዜናዎች ይነበባሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠቷን የሚቃወም ውሳኔ አጽድቋል። የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ የሚሰጠው ድምፅ በመንግስታቱ ድርጅት እኛን በማያከብሩ ሀገሮች ላይ ዩናይትድ ስቴትስ የሚኖራትን አመለካከት ይወስናል ሲሉ አስጠንቅቀው ነበር። ዩናይትድ ስቴትስ መብቷን በመጠቀሟ በጠቅላላው ጉባኤ የምትጠቃበትን ይህችን ቀን ታስታውሳለች። ለተባበሩት መንግስታት ድርጅት ከዓለም የበዛውን መዋጮ ለማድረግ በምትጠየቅበት ጊዜ እናስታውሳለን። ብዙ ሀገሮች ሁሌም እንደሚያደርጉት ለጥቅማቸው ሲሉ የእኛን ተጽዕኖ ለማግኘት በሚጠይቁን ጊዜ ይህችን ቀን እናስታውሳለን ሲሉ አምባሳደር ኒኪ ሄሊ በጉባኤው ተናግረዋል። አምባሳደሯ ይህን ያሉት ውሳኔው ከመጽደቁ በፊት ነበር። ውሳኔው ያለፈው በ125 ድጋፍ፣ በ9 ተቃውሞና በ35 የድምፅ ተአቅቦ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የውሸት ቤቶች ሲሉ የመንግስታቱን ድርጅት ዘልፈውት ነበር። እስራኤል ድምፁ ከመሰጠቱ አስቀድማ ሙሉ በሙሉ አትቀበለውም ብለው ነበር። ኢየሩሳሌም መዲናችን ነች። እዛው መገንበታችን ይቀጥላል። በዩናይትድ ስቴትስ የተመሩ የውጭ ኤምባሲዎችም ወደ ኢየሩሳሌም ይዛወራሉ ሲሉም አክለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የረጅም ጊዜ የአሜሪካ ፖሊሲን በመስበር ኢየሩሳሌም የእስራኤል መዲና ናት የሚል እውቅና በመስጠት ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም የማዛወር ሂደት እንደምጀምር ማስታወቃቸው ይታወሳል። ትራምፕ በብዙ መቶዎችና በሚሊዮኖች በብዙ ሚሊዮኖችና በቢሊዮን ዶላር የሚቆጠር ገንዘብ ከእኛ እያገኙ በእኛ ላይ ድምፅ ይስጡ። እኛ እንደሆን ድምፅ የሚሰጡትን እየተከታተልን ነው። እሺ፣ እኛን የሚቃወም ድምፅ ቢሰጡ ገንዘባችንን እናድናለን እንጂ ደንታ አይኖረንም ብለው ነበር። ዩናይትድ ስቴትስ የቼቼን አምባገነን መሪን ባካተቱ አምስት ሩሲያውያን ላይ የጣለችው አዲስ ማዕቀብ ሕገ ወጥና የወዳጅነትን መንፈስ ያጣ ነው ስትል ሩሲያ ዛሬ ተቃውሞ አሰምታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷ እንደማይቀር በመግለጽ አመልክተዋል። የቼችኒያው መሪ ካዲሮቭ የመንግሥት ሙሰኝነትን ለማጋለጥ በሞከሩ ሰዎች ላይ ከባድ ጭቆና ይፈጽማሉ በማለት የዩናይትድ ስቴትስ የገንዘብ ሚኒስቴር ትላንት ከሷል። በካዲሮቭ አስተዳደር ስር ሰዎች የገቡበት አይታወቅም፣ ካለ ፍርድም ይገደላሉ ይላል የገንዘብ ሚኒስቴሩ መግለጫ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደግሞ ቼችኒያ ውስጥ ባሉት ጾታቸውን በቀየሩ ሰዎች ላይ ሰቆቃ በመፈጸም ተግባር ካዲሮቭ ጉልህ ሚና ተጫውተዋል ሲል ይከሳል። ዩናይትድ ስቴትስ በአምስቱ ሩሲያውያን ላይ የጣለችው ማዕቀብ በዩናይትድ ስቴትስ የገንዘብ ልውውጥ እንዳያደርጉም ያግዳል። ማንኛቸውም አሜሪካውያን ከእነሱ ጋር የንግድ ሥራ እንዳያካሂዱም ይከለክላል። አንድ ሌላ የሰሜን ኮሪያ ወታደርና ሁለት አሳስጋሪዎች ዛሬ ወደ ደቡብ ኮሪያ ከበለሉ ዓለም አቀፍ ማኅበረሰብ የሀገሪቱን አመራር ለመጉዳት የጣለችው የጣሏቸው ማዕቀቦች ሰፊው ሕዝብ ላይ የኢኮኖሚ ችግር ማስከተላቸውን የሚያሳይ ምልክት ነው ይላል። የደቡብ ኮሪያ ወታደሮች የኮበለለውን ወታደር ይከታተሉ በነበሩት የሰሜን ኮሪያ ወታደሮች ላይ እስከ 20 የሚደርስ የማስጠንቀቂያ ቶክስ ከፍተዋል። ዮንሃፕ የተባለው የደቡብ ኮሪያ የዜና አገልግሎት በዘገበው መሰረት ወታደሩ ያመለጠው ሁለቱን ኮሪያዎች በሚለየው ከወታደራዊ እንቅስቃሴ ነፃ በሆነው ቀጠና በኩል ነው። በአካባቢው ግን ከባድ ወታደራዊ ክምችት አለ። ወታደሩ ዛሬ ማለዳ ድንበር ዘሎ ማምለጡን ያረጋገጡት የደቡብ ኮሪያ የጣምራ ኤታ ማጆር ሹሞች ቃል አቀባይ ሮን ጄ ቾን ባመለጠው ወታደር ላይ ቶክስ አልተከፈተም ብለዋል። አድማጮቹ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በስፓኝ ሰሜናዊ ግዛት ካታሎኒያ ዛሬ ክልላዊ ምክር ቤት በሚመርጡበት ወቅት የስፓኝና የካታሎኒያ ዕጣ ሊወሰን ይችላል ተብሏል። የስፓኝ መንግሥት በክልሉ ምርጫ እንዲደረግ የወሰነው ባለፈው ጥቅምት ወር በካታሎኒያ የተካሄደው ሕዝበ ውሳኔ ነጻነትን በመምረጡ ክልሉን ከተቆጣጠረ በኋላ ነው። ከዚያን ጊዜ አንስቶ አብዛኞቹ የካታሎኒያ መሪዎች ታስረዋል ወይም ተሰደዋል። በምርጫው ወቅት ብዙዎች በቪዲዮ ድምፅና ምስል ነው የምርጫ ዘመቻ ያካሄዱት። በማዕከላዊ ባርሴሎና ወረዳ ድምፅ ለመስጠት የወጣው ህዝብ ብዛት እስከ እኩለ ቀን በነበረው ጊዜ ውስጥ ከሁለት ዓመታት በፊት በክልላዊ ምርጫዎች ከተሳተፉት መራጮች በእጥፍ የጨመረ እንደነበር ባለሥልጣኖች ለአሜሪካ ድምፅ ራዲዮ ተናግረዋል። ህዝቡ በብዛት የወጣው አከራካሪ በሆነው የነጻነት ህዝበ ውሳኔ ምክንያት ሳይሆን እንዳልቀረም ተገምቷል። በመጨረሻም ከደማስቆ ከተማ ወጣ ብላ ከምትገኘው ከምስራቃዊቷ ጎታ ከተማ አስቸኳይ ሕክምና ለማግኘት ለሚወጡ ህሙማን የሶሪያ መንግስት ፈቃድ መከልከሉን አንድ የተባበሩት መንግስታት ድርጅት ከፍተኛ ባለሥልጣን አስታወቁ። ከጀኔባ ሊዛ ሽላይን የላከችውን ዘገባ አዲስ አበባ ያቀርበዋል። የተባበሩት መንግስታት ድርጅት ህሙማኑ ህክምና እንዲያገኙ በማሰብ ከደማስቆ ወደ ጎውታ ለማመላለስ ለሶሪያ መንግስት ካለፈው ግንቦት ወር ጀምሮ ተደጋጋሚ ጥያቄ አቅርቦ ነበር። መልስ ግን አላገኘም። በሶሪያ የድርጅቱ ልዑክ ልዩ አማካሪ ጃን ኤግላንድ እንደሚሉት ከሁለት ወራት አስቀድሞ 494 ሰዎች ለአስቸኳይ ህክምና መውጣት ነበረባቸው። ያ ቁጥር ግን ዛሬ ቀንሷል። እኛ ሕዝቡን ለሕክምና ስላስወጣን አይደለም፣ በሞት እየተለዩ በመሆናቸው እንጂ። በፕሬዚደንት በሽር አልአሳድ ገዢ መደብ በተከበበችው ምስራቃዊቷ ጎታ ውስጥ ወደ አራት መቶ ሺህ ህዝብ መውጫ አጥቶ ይገኛል። የተባበሩት መንግስታት የረድየት ሠራተኞች ለሲቪሉ ማኅበረሰብ ምግብና አስቸኳይ የሕክምና መገልገያዎችን እንዳያቀርቡም ላለፉት ሦስት ወራት ታግደዋል። በዚህ የተነሳም ከተማዋ ውስጥ ያሉ 12 ከመቶ ህጻናት በከፋ የተመጣጠነ ምግብ እጥረት ይሰቃያሉ። ከእነዚህ ውስጥ ዕድሜያቸው ከአምስት ዓመት በቻቸውን ውስጥ ደግሞ እድገታቸው ተገድቷል። ዣን ኤግላንድ ለቪኦኤ ሲናገሩ ለሕክምና እንዲወጡ ጥያቄ ከቀረበበት ካለፈው ታሳስ ወር ወዲህ የ16 ሰዎች ሕይወት ማለፉን ገልጠዋል ዛሬ ደግሞ ያ አሐዝ ከፍ ሊልም ይችላል ነው የሚሉት ባለሥልጣኑ ፈጥነን ታማሚዎቹን ካላወጣን በዚህ የገና በዓልና በአውድ አመቱ ብዙ ሰዎች ይሞታሉ የሚል ስጋት አለኝ። ቶሎ ሊወጡ ይገባል። ምስራቃዊቷ ጎታ ከዋና ከተማው የ15 ኪሎ ሜትር ርቀት ነው ያላት። ለእነዚህ ቁስለኞችና ጽኑ ታማሚዎች ዋና ከተማዋ ውስጥ በቂ የህክምና መገልገያ እንዳለ ኤግላንድ አመልክተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ የኢህአዴግ መንግሥት በአሁኑ ወቅት የዜጎችን ደህንነት መብትና ክብር ማስጠበቅ ያቃተው በመሆኑ በሌላ ብቃት ባለው ዲሞክራሲያዊ መንግሥት ይተካ ሲል መድረክ ጠይቋል። ኢህአዴግ በበኩሉ የአገሪቱን ችግሮች ለመፍታት የሚያስችሉ ሁኔታዎችን ለመፍጠር የሚያዘጋጀው መንገድ መጀመሩን ገልጿል። መለስካቸውም ዝርዝራለሁ ዛሬ ከቀትር በኋላ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ በሥልጣን ላይ ያለው መንግሥት የዜጎቹን ደህንነት ማስከበር ተስኖታል ይላል። የአገሪቱ ደህንነትና አንድነትም አደጋ ላይ ወድቋል ሲልም በጽሑፍ ያሰራጨው መግለጫ ይናገራል። ይህ መግለጫ በሌላ ገጽ እንደሚለው ኢህአዴግ በየጊዜው በሚያወጣው መግለጫ በራሱ ካድሬዎችም ጭምር ለሕዝብ በሚሰጠው መረጃዎች ሕዝባችንን ለከፍተኛ ምሬት የዳረጉት ዘርፈ ብዙ ችግሮች በራሱ አመራር ድክመቶች የተነሳ የተፈጠሩ መሆናቸውን በየጊዜው እየገለጸ ቢሆንም ለረጅም ዓመታት ርምት ሲያደርግ አይታይም ብሏል። መግለጫው በተለይ ከቅርብ ዓመታት ወዲህ በሕዝብ ላይ ተፈጸሙ ያላቸውን በደሎችም ይዘረዝራል። መግለጫውን በንባብ ያሰሙት የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ናቸው። ህገ መንግስቱን የማክበር ግዴታ የፌዴራል መንግስት ሆኖ ሳለ ይህንን ሕግ አክብሮ ለማስከበር ያቃተበትና ተግበራዊ ለማድረግ አለመቻሉ ለዜጎች ትልቅ ፈተና የሆነበትን ጊዜ ውስጥ እንገኛለን ለማስከበር ያቃተበትና ተግበራዊ ለማድረግ አለመቻሉ ለዜጎች ትልቅ ፈተና የሆነበት ጊዜ ውስጥ እንገኛለን። በአሁኑ የዜጎች ደህንነትና ሰላም ጥያቄ ውስጥ የገባበት የመኖር ዋስትና ማስጠበቅ ያልተቻለበት የሰብአዊ መብት የሚረገጥበት የህገ መንግሥቱ ድንጋጌዎች የማይከበሩበት ህዝቦች ከፍተኛ ስጋት ውስጥ የወደቁበት ወቅት ውስጥ እንገናኛለን። ስለሆነም ይላል የመድረክ መግለጫ፣ ይህ መንግሥት መፍትሄ መስጠት አልሆነለትምና አማራጭ መፈለግ አለበት። አቶ ሙላቱ ገመቹ፣ ህዝባችን አሁንም ቢሆን አብሮነቱን አጠናክሮ የጋራ በሆኑ ችግሮች ላይ ምንም አይነት ልዩነት ሳሳይ በብሔር ሳይከፋፈል አንድነቱን አጥብቆ በጋራ በመሆን ለግጭቶች ምክንያት ሊሆኑ የሚችሉ በገዢው ፓርቲ ካድሬዎችና ካቢኔ አባላት በሚቀርቡት ጉዳዮች ሳይታለል ጥንቃቄ በማድረግ ሁኔታዎችን በማጥናት ልዩነቶችን ሊያጎሉ በሚችሉ ችግሮች፣ ነገሮች ሁሉ የበለጠ እንዲጠነቀቅ አበክረን እየጠየቅን የኢህአዴግ መንግስት በአሁኑ ጊዜ የዜጎችን ደህንነት፣ መብትና ክብር አስከብሮ ማኅበራዊና ኢኮኖሚያዊ ፍትህ አስፍኖ ኢትዮጵያን ለማስተዳደር ብቃት ስላጣ በሌላ ብቃት ባለው ዲሞክራሲያዊ መንግስት መተካት እንዳለበት መድረክ በጽኑ ያምናል። ከኢህአዴግ ጽፈት ቤት ትናንት የተሰጠው መግለጫ በበኩሉ ሀገሪቱ በአሁኑ ወቅት በእርግጥም ከፍተኛ ችግር ላይ መሆኗን የሚጠቁም ቢሆንም ለተከሰቱት ችግሮች መፍትሄ ለመስጠት ከፍተኛ ዝግጅት እያደረገ መሆኑን ነበር የግንባሩ የሥራ አስፈጻሚ ኮሚቴ መግለጫ ያበሰረው። እንደ መግለጫው ከሆነ ሥራ አስፈጻሚ ኮሚቴው ግምገማውን ለሀገሪቱ ሕዝቦች ጥያቄ በተሟላ መልኩ መመለስና ለፌዴራል ሥርዓቱ በአስተማማኝ ሁኔታ መጠበቅ የተመቻቹ ሁኔታዎችን በመፍጠር በድል ይጠናቀቃል ብሏል። በመድረክ ጋዜጣዊ መግለጫ የተሳተፉ የልዩ ልዩ መገናኛ ብዙሀን ጋዜጠኞች ጥያቄዎችን አቅርበው ነበር። ይህ መንግሥት ሀገሪቱን ማስተዳደር ተስኖታልና መተካት አለበት ስትሉ እንዴት ባለ መንገድና ሁኔታ ነው ይህ መከናወን የሚችለው? የሚል ጥያቄ ቀርቦ ነበረ። ለዚህ ምላሽ የሰጡት የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊው ፕሮፌሰር በየነ ጴጥሮስ ነበሩ። አንደኛ በሕገ መንግሥቱ መሠረት ነጻ ፍትሐዊና ታማኒ ምርጫ ተካሂዶ መንግሥት ሊቋቋም ይገባል የሚል እንደምታ አለበት። ያ ወዴት ይወስደናል? የዛ አይነት ምርጫ ስርዓት የህዝቡን ይህንታ የሚያገኝበት ስርዓት ለመፍጠር ከገዢው ኃይሎች ጋር ድርድር እንደሚያስፈልግ ደጋግመን የገለጽ ነው። ኢህአዴግ፣ ገዢው ፓርቲ ይህንን የፖለቲካ ምህዳሩን የማደላደሉን ተግባር በእውነኛነት ተግባሬ ብሎ መቀበል ስላልፈለገ ወዲያና ወዲህ እያለ ነገሩን ይቅርታ ይደረግልኝና ሲያምታታ እናያለን። የማይሆን ድርድር ስንል እነሱ ውይይትና ምክክር ያሉ የሚቀልዱበት ሁኔታ። ስለዚህ አንዱ መንገድ እሱ ነው። ያንን መንገድ እስካሁን ድረስ ዘግተውት ቆይተዋል። ለወደፊቱም ለመክፈትም ፈቃደኛ ያለመሆኑን ደግሞ ደጋግሞ እያሳየ ነው። ሁለተኛውንም አማራጭ ፕሮፌሰር በየነ አክለዋል። ስለዚህ ይሄ ኢህአዴግ አሁን የፈጠረው ሁኔታ ባለበት ጊዜ የሀገሪቷ ጉዳይ የሚያገባቸው ወገኖች ኢህአዴግም ጨምሮ ከፍተኛ ውይይት ሊያደርጉ ይገባል። ምን መፍትሄ እንዴት አድርገን ነው ከዚህ ብንወጣው፣ የምን ውይይት ውስጥ ልንገባ ይገባል እና ከዚያ ውይይት ውስጥ ለህዝቦቻችንና ለሀገራችን የሚሆነ መንግስት ሊወጣ ይችላል። ይሄ እንደ አማራጭ ተወስዶ ጥረት መደረግ ያለበት አቅጣጫ ነው። ሰፊ ህዝባዊ ውይይት ሊደረግ ይገባል። አገር ውስጥም አገር ውጭም ያሉት ግን ሰላማዊ ለውጥ በሀገራችን ውስጥ የሚፈልጉት ወገኖች ሁሉ ሊሳተፉበት የሚገባ ማለት ነው። ስለዚህ በዚህ ሂደት ውስጥ ይህንን መንግስት የሚለውጥበትን ስርዓት እናቅድ የምንለው ጥሪያችን የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ አባል ድርጅቶች የኦሮሞ ፌዴራሊስት ኮንግረስ አረና፣ ትግራይ ለሉዓላዊነትና የዴሞክራሲ፣ የሲዳማ አርነት ንቅናቄ እና የኢትዮጵያ ሶሻሊስት ዴሞክራቲክ ፓርቲ እንደሆኑ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ኢትዮጵያ ውስጥ እየተከሰቱ ስላሉ ግጭቶች፣ ሞቶችና ንብረት መውደም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ቀርበው ማብራሪያ ሊሰጡን ይገባል ሲሉ የሕዝብ ተወካዮች ምክር ቤት አባላት ጥያቄ ማቅረባቸውን ለአሜሪካ ድምፅ ተናገሩ። አቶ ኃይለ ማርያም ለጥያቄያቸው ቀርበው ምላሽ ካልሰጧቸው ስራቸውን መቀጠል እንደሚሳናቸው አባላቱ መናገራቸውን ጠቁመዋል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ በትላንትናው ዕለት ያወጣውን መግለጫ ምንም አዲስ የሚያመጣው ነገር የለም፣ በሚል በኦፌኮ ፓርቲ አመራሮች እና በአዲስ አበባ ዩኒቨርሲቲ የታሪክ ምሁር ትችት ቀርቦበታል። ጽዮን ግርማ ዝርዝር አላት። 99 በመቶ የገዢው ፓርቲ ኢህአዲግ አባላት ያሉት የኢትዮጵያው የህዝብ ተወካዮች ምክር ቤት አባላት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ወቅታዊ ጉዳይ ላይ ቀርበው ማብራሪያ ሊሰጡን ይገባል ማለታቸውን የምክር ቤቱ አባላት ለአሜሪካ ድምፅ ተናግረዋል። ከኦሮሚያ ክልል ምዕራብ ሀረርጌ ዞን ሚኤሶና ጉምቢ ወረዳዎችን ወክለው የኦህዲድ ፓርቲ ተመራጭ የሆኑት ወይዘሮ ነኢማ አህመድ ለምክር ቤቱ ይህንን ጥያቄ ማቅረባቸውን ያረጋግጣሉ። ፓርላማው ዙ ወክለን ነው እንግዲህ በድርጅቱ ባተን እዚ ብንሆንም ኦህዲድ ድርጅት ነው። ኦህዲድ የወከለው ያው የኦሮሞ ህዝብ ድርጅት አለ፣ የኦሮሞ ህዝብ አለ። ይህንን ህዝብ እንግዲህ ይህንን የወከል ነው። እና እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው ንብረታቸው እየወደመ ነው። ከግማሽ ሚሊዮን በላይ ህብረተሰብ ተፈናቅለዋል። ሴት ልጅ በዚህ ብርድ ውጭ እንግዲህ እየወለደች ነው ያለችው። የታመመ ውጭ ብርድ ውስጥ ነው ያለው። እና ይሄንን ጉዳይ ክቡር ጠቅላይ ሚኒስትሩ መጥቶ እንዲያስረዱ ነው። እኛ ይሄንን ሁሉ ጉዳይ ማለት ነው፣ እዛ ላይ መግባባት ከደረስን በኋላ ወደ ስራው ለመግባት መጥቶ እሳቸው ሲያነጋግሩ ድረስ ወደ ስራው አንገባም። በምን ነው እንግዲህ ስራውን አቁመን ያለ ነው ማለት ነው። የፓርላማው አባላት በወከላቸው ድርጅቶች ለየብቻ ስብሰባ ካደረጉ በኋላ ጥያቄውንም ያቀረቡት በአራቱ ድርጅቶች በየድርጅቶቻቸው አማካኝነት እንደሆነ ይናገራሉ። በተለይ የገዢው ፓርቲ አባል ድርጅት የሆነው ኦህዲድ ተመራጮች በክልሉ በተደጋጋሚ እየተፈጸመ ያለው ግድያ ማብቂያ ሊበጅለት ይገባል፣ ይህንን በተመለከተም ማብራሪያ ሊሰጠን ይገባል ማለታቸውን ያስረዳሉ። በሌላ በኩል ስማቸውንና ማንነታቸውን አየር ላይ እንዳናውል የጠየቁን የባአዴን ተወካዮች የፓርላማ አባላት ፓርቲያቸው ባካሄደው ስብሰባ በፓርላማ የሚገኘው የፓርቲያቸው ተወካይ በተመሳሳይ ከጠቅላይ ሚኒስትሩ ጋር ውይይት ለማድረግ መጠየቃቸውን ገልጸውልናል። የኦሄድዋ ወይዘሮ ነኢማም የሚሉት ይህንን ነው። ጥያቄው የሁሉም የሕዝብ ተወካዮች ምክር ቤት አባላት ነው የሚል የፓርላማ አባል ሲባል የኢትዮጵያ ሕዝብ ፓርላማ አባል ነው እኔ በዋናነት አሁን ሁለቱን ወረዳ ወከልኩ፣ ከኦሮሚያ ነው ስል የኢትዮጵያ ህዝብን ነው ወክለን እዚህ ያለነው እና እንደ ኢትዮጵያ ሕዝብ ተወካይነታችን፣ ያው የዚች ሀገር ጉዳይ ሁሉንም ያሳስበዋል። እርግጠኛ ነኝ ሁሉንም ዜጋ ያሳስበዋል፣ እኛ ተወካዮችን ብቻ ሳይሆን። ከዚህ ጋር ተያይዞ ያው ሁሉም ድርጅት በየድ መሰረታዊ ድርጅታችን ነው ያቀረብ ነው እና ትክክል እንዳልሆነ ሁሉም አቅርበዋል። በኋላ ነገር ብአዴን ቢሄድን ብቻ አይደለም ሁሉም ድርጅቶች ህወሓትም ሁሉም አቅርበዋል። እና ይሄ ጥያቄ ሲቀርብ ግን ያው ሌሎቹ ስራ ላይ ሆነው ችግሉን በሚቀብል ነው እኛ ግን የኦሮሚያዎቹ ለጊዜው ይሄ ነገር እየሞተ ያለው ህዝብ ህዝብ ነው። እንግዲህ የኦሮሚያን ኢንፎርሜሽን ቀን በቀን በየሰከንዱ በየደቂቃው የሚሰማውን አይለኝ እና ጤነኛ ሲሆን ነው ስራውን መስራት የምችሉ። ከዚህ ጋር ተያይዞ እንግዲህ በምን አእምሮ ነው ስራ ምስ ነው? እኛ ይሄንን ጥያቄ አንስተን ይህንን ነገር መፍትሄ እስኪያገኝ ድረስ ብለን ያለ ነው። በተጨማሪም ከኦሮሚያ ክልል በጉጂ ዞን ቡሌ ሆራ ወክለው ህዝብ ተወካዮች ምክር ቤት የሚገኙት አቶ ቦነያ ኦዴሳ መንግስት በሀገሪቱ እየተፈጠረ ላለው ግጭት እልባት ሊሰጠው ስለሚገባ ነው ጥያቄያችንን ያቀረብ ነው ብለዋል። ግጭቶች በየአካባቢ በተለይ በኦሮሚያና ኢትዮጵያ ሱማሌ መካከል ተነስቷል። እነዚህ ግጭቶች ላይ የሰው ህይወት እየጠፋ ይገኛል። በተጨማሪም ደግሞ ንብረቶች እየወደሙ ነው የሚገኙት። በእነዚህ ዙሪያ እልባት ማግኘት አለበት የሚል ጥያቄ ነው። አጠቃላይ ይዘቱ ማለት ነው። ዝርዝሩን ግን ጠቅላይ ሚኒስትሩ ሲመጣ የሚቀርብ ነው የሚሆነው ማለት ነው። ለዚህም ጥያቄያቸው የኢህአዴግ ስራ አስፈጻሚ አባላት ስብሰባ ላይ ስለሚገኙና ጠቅላይ ሚኒስትሩ በዛው ስለሚገኙ ስብሰባውን ሲያጠናቀቁ እንደሚያነጋግሯቸው እንደተነገራቸው ገልጸውልናል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው አመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም በዝርዝር መገምገም መጀመሩን ገልጾ፣ ስብሰባው ሳይጠናቀቅ ያወጣው መግለጫ ምንም አዲስ ነገር የለውም፣ ሀሳቡም ግልጽ አይደለም ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክ ትል ሊቀመንበር እና የህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ለአሜሪካ ድምፅ ተናግረዋል። መግለጫው ይህንን የተጨበጠ ነገር የለውም። እንደገና ለወደፊት የሚደርሱበትን ውሳኔ ለህዝብ የሚገልጹ አይነት ነገር ነው። ከዛ የተረዳሁት በእነሱ መካከል ችግር እንደነበረ እና ሲያካሂዱት የነበረው የተሃድሶ ፕሮግራም ሌላ አርጓል እንደማለት ነው። ስንሰራ የነበረው ከአሁን በፊት ያደረግናቸው ነገሮች ወድቋል። ታድሶውን ደግሞ እንደገና በተጠናከረ ሁኔታ ለመቀጠልም ሰፊ መግለጫ እንሰጥበታለን የሚል እንድምታ ነው ያለው። በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የታሪክና የስነ ጥበባት ታሪክ መምህር የሆኑት ረዳት ፕሮፌሰር አቶ አበባ አያሌው በበኩላቸው እንዴት ስብሰባ ሳይጠናቀቅ መግለጫ ይወጣል ሲሉ ይጠይቃሉ። ስብሰባ ሳያልቅ መግለጫ ይወጣል ስብሰባ ሳያልቅ ሳይስማሙ ደግሞ ልዩነት ይዘው ከወጡ በዚህ ተስማምተናል፣ በዚህ ተግባብተናል ነው መግለጫ ማለት። መሀል ላይ ምንም ነገር ሳይኖር ተሰበሰቡበት አጀንዳ ምንም እንደሆነ ነገር ሳይታወቅ ያ ግልጽ ሳይሆን መግለጫው ምንድን ነው የሚለው ሁለት ነገሮችን ብቻ ነው አንድ ነው የሚያስቀምጠው። አንደኛ የከፍተኛው አመራር ስህተት ፈጽሟል። ይሄ ስንሰማ የነበረ ነው። ጎንደር በነበረው ኮንፈረንስ ተነስቷል። ትግራይ በነበረው የህወሓት ስብሰባ ተነስቷል። ስለዚህ ይሄ ለህዝብ አዲስ ነገር አይደለም። ሁለተኛ ጥርጣሬ አለ የሚለው ነው መጠራጠራ በኢህአዴግ ፓርቲዎች መካከል የሚለው ያ መጠራ- የተነሳ ነው የሚለው ነው። ለምንድን ነው ስብሰባው ሳያልቅ ይሄ መግለጫ የወጣበት ምክንያት? አይ እየተሰበሰብን ነው እየተነጋገርን ነው ለማለትና ህዝቡን ለማረጋጋት ምናልባት ጠ መግለጫ እንጂ የስብሰባውን መንፈስ የስብሰባውን አጀንዳ፣ የስብሰባውን ክርክሮች ያንጸባረቀ መግለጫ። ያነጋገርናቸው ሰዎች በአጠቃላይ ያነሱት በሀገሪቱ እየተፈጠሩ ያሉት ችግሮች አንዱ አንዱን እየወለደ የመጣ መሆኑንና ገዢው ፓርቲ ኢህአዴግ ደግሞ ለእነዚህ ችግሮች ትክክለኛ መፍትሄ መስጠት አለመቻሉን ነው። ፓርቲው በትላንትናው ዕለት ካወጣው መግለጫ ውስጥ በሀገሪቱ የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅቱ አመራር ያሳየው ድክመት የፈጠራቸው መሆናቸውን በሚገባ ይገነዘባል ያለ ሀገሪቱ በአሁኑ ሰዓት ለምትገኝበት አስጊ ሁኔታ ድክመቱ ያደረገው አስተዋጽኦ ከፍተኛ ነው ሲል ራሱ ነቁሷል። የፓርቲው ተወካይና የዩኒቨርሲቲ መምህሩ እንደተለመደ ሁሉ ይህ መግለጫም ከዚህ ቀደሙ የተለየ አይደለም ብለውታል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የምረጡኝ ዘመቻዬ ቃል ነበር ያሉት የሀገሪቱን የግብር ስርዓት የመለወጥ ህግ በተወካዮች ምክር ቤቱ መጽደቅ በእጅጉ ያስደሰታቸው መሆኑን ገልጸዋል። በአሰራር ማስተካከያ እርምጃ ምክንያት ለተወካዮች ምክር ቤቱ በድጋሚ የቀረበው ረቂቅ የጸደቀው አብላጫ መቀመጫውን በያዙት ሪፐብሊካን እንደራሴዎች ነው። በብርቱ የተቃወሙ ያሉት ዲሞክራቶች ህጉ ለባለጸጎች ከግብር ለማምለጥ የሚያስችላቸውን ቀዳዳዎች የከፈተ ነው ሲሉ ተችተውታል። ላትሳሆክ ያጠናቀረችው ዘገባ አለ ቆንጅታዬ ታቀርበዋለች። የግብር ክፍያ ህጉ በማለፉ እጅጉን የተደሰቱት ፕሬዚደንት ትራምፕ ትናንት ረቡዕ ዋይት ሀውስ ቤተ መንግሥት ደጃፍ ላይ ከኋላቸው በተሰበሰቡት ሪፑብሊካኖች ጭብጨባ ታጅበው ንግግር አድርገዋል። ከሁሉም ትልቁ እንዲያውም ሁልጊዜም ከሁሉም ግዙፍ ብዬ ነው የምገልጠው። የሆነ ሆኖ በሀገራችን ታሪክ ከምንጊዜውም ትልቁ የግብር ቅነሳና ለውጥ ነው። ልዩ የግብር ቅነሳ ነው። የግብር ክፍያ ለውጥ ህጉ ለባለመካከለኛ ገቢ አሜሪካውያን ክፍያቸውን እንደሚቀንስላቸው፣ ችግር ላይ ያሉ ገበሬዎችም የእርሻ መሬቶቻቸውን እንዳያጡ የሚረዳ መሆኑን ነው የገለጹት ፕሬዝደንቱ። ኩባንያዎች እዚሁ ዩናይትድ ስቴትስ ውስጥ መዋለነዋያቸውን እንዲያፈሱ ያበረታታልም ብለዋል። ኩባንያዎች ተመልሰው ይመጣሉ ማለት ነው። እኔም በሆን በመረጡኝ ዘመቻዬ ከእንግዲህ ወዲያ ኩባንያዎቻችን አገራችንን እየጣሉ አይሄዱብንም ብዬ ተናግሬአለሁ። አገራችን ውስጥ ይቆያሉ። ካሁኑ ምን እየሆነ እንዳለ የምታዩት ነው። ዲሞክራቶች በበኩላቸው ሕጉን ሕዝባዊ ውይይት ሳይደረግበትና ማስተካከያ ሳይታከልበት በኮንግረስ አጣድፈው አሳልፈውታል በማለት ተቃውሟቸውን እያሰሙ ነው። ሕጉ ኩባንያዎች ግብር ከመክፈል እንዲያመልጡ የሚረዳ ቀዳዳ እንዳለውም ዲሞክራቶች ይናገራሉ። የመወሰኛ ምክር ቤቱ የሕዳጣኑ ዲሞክራቶች መሪ ቻክ ሹመር በአሁኑ ጊዜ ኮርፖሬሽኖች በገንዘብ እየተንበሸበሹ ናቸው። የአክሲዮን ገበያውም ደርቷል። አዲስ የሥራ ዕድል ግን አልተፈጠረም። ከአሁኑ የምናገኘውን የግብር ቅናሽ የሸጥናቸውን አክሲዮኖች መልሰን ለመግዛትና ትርፍ ለመከፋፈል እንጠቀምበታለን የሚሉትን ኩባንያዎች ብዛት ተመልከቱ። በዚህ ደግሞ ተራው አሜሪካዊ የሚወድቅለት አንዳች ነገር ከቶ የለም። አያይዘውም ሴኔተር ሹመር ለተራው አሜሪካዊ የሚሰጠው የግብር ቅናሽ የጤና ዋስትና ክፍያው ሲወደድ ይወሰድበታል ብለዋል። የተወካዮች ምክር ቤት ዲሞክራቶች መሪዋ ናንሲ ፐሎሲ በበኩላቸው አዲስ የወጣው ህግ ከ80 ከመቶ በላዩን ጥቅም የሚሰጠው ለ ለአንድ ከመቶ እጅግ ባለጸጋው እንጂ 86 ሚሊዮን ሰርቷ ዳሪ አሜሪካውያን ግብር ይጨምርባቸዋል ብለዋል። ለሰራተኛ ቤተሰቦች የሚሰጡት ጊዜያዊ ፍርፋሪ ስድብ ነው። በሰፊውና በቋሚነት የሚጠቀሙት ይልቅ ኮርፖሬሽኖቹ ናቸው። በአዲሱ የግብር ክፍያ ለውጥ ህግ ለአሁኑ አብዛኛው ግብር ከፋይ ክፍያው ይቀነስለታል። ይሄ ቅነሳ ግን እንደ አውሮፓውያን አቆጣጠር 2025 ላይ ያቆማል። ህጉ ዩናይትድ ስቴትስ አሁን ባለባት ወደ 20 ትሪሊዮን ዶላር የሚጠጋ እዳ ላይ ተጨማሪ ከአንድ ትሪሊዮን ዶላር በላይ እንደሚያክል ከወዲሁ ተተንብየዋል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዜናዎችና ትንታኔዎች የሚቀርቡበት ዝግጅት ተጠናቋል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ ሰባት ሰዓት ከሰላሳ ደቂቃ ነው። ዋና ዋናዎቹን የዓለም ዜናዎች እናሰማ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠቷን የሚቃወም ውሳኔ አጽድቋል። የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ የሚሰጠው ድምፅ በመንግስታቱ ድርጅት እኛን በማያከብሩ ሀገሮች ላይ ዩናይትድ ስቴትስ የሚኖራትን አመለካከት ይወስናል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ መብቷን በመጠቀሟ በጠቅላላው ጉባኤ የምትጠቃበትን ይህችን ቀን ታስታውሳለች። ለተባበሩት መንግስታት ድርጅት ከዓለም የበዛውን መዋጮ ለማድረግ በምንጠየቅበት ጊዜ እናስታውሳለን። ብዙ ሀገሮች ሁሌም እንደሚያደርጉት ለጥቅማቸው ሲሉ የእኛን ተጽዕኖ ለማግኘት በሚጠይቁን ጊዜ ይህችን ቀን እናስታውሳለን ሲሉ አምባሳደር ኒኪ ሄሊ በጉባኤው ተናግረዋል። አምባሳደሯ ይህን ያሉት ውሳኔው ከመጽደቁ በፊት ነበር። ውሳኔው ያለፈው በ125 ድጋፍ በ9 ተቃውሞና በ35 የድምፅ ተአቅቦ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ የውሸቶች ቤት ሲሉ የመንግስታቱን ድርጅት ዘልፈዋል። እስራኤል ድምፁ ከመሰጠቱ አስቀድማ ሙሉ በሙሉ አትቀበለውም ብለው ነበር። ኢየሩሳሌም መዲናችን ነች፣ እዛው መገንባታችን ይቀጥላል በዩናይትድ ስቴትስ የተመሩ የውጭ ኤምባሲዎችም ወደ ኢየሩሳሌም ይዛወራሉ ሲሉም አክለዋል። ዩናይትድ ስቴትስ የቼችና ጉብለተኛ መሪ ባካተቱ ጉልበተኛ መሪን ባካተቱ አምስት ሩሲያውያን ላይ የጣለችው አዲስ ማዕቀብ ህገወጥና የወዳጅነት መንፈስ የጎደለው ነው ስትል ሩሲያ ተቃውሞ አሰምታለች። የክረምሊን ቃል አቀባይ ድሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷ እንደማይቀር በመግለጽ አመላክተዋል። እናመሰግናለን። ለዜናው ስርጭታችን ይቀጥላል። አስተናጋጆቻችሁ ሰለሞን ክፍሌና አዳኒት ፍሳሐየንን አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ለማወቅና ቴልአቪቭ የሚገኘው የአሜሪካ ኤምባሲም ወደ ኢየሩሳሌም እንዲዛወር መወሰናቸውን የሚያወግዝ ረቂቅ ሰነድ ዛሬ የቀረበለት የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ በ128 ሀገሮች ድጋፍ ጸድቋል። ዘጠኝ ሀገሮች ሰነዱን ተቃውመው ድምፅ ሲሰጡ 35 ሀገሮች ድምፅ ከመስጠት ታቅበዋል። እንዲህ አይነቱ ተመሳሳይ ሰነድ ሰመኑን ቀርቦለት የነበረው 15 አባላት ያሉት የጸጥታው ምክር ቤቱም ከዩናይትድ ስቴትስ በስተቀር ሰነዱን ደግፎ ድምፅ ቢሰጥም ዋሽንግተን ባላት ድምፅን በድምፅ የመሻር መብት ውድቅ የማድረግ ስልጣን ወዲያው ጥለዋለች። በአሁኑ ጊዜ የጸጥታው ምክር ቤቱ አባል የሆነችው ኢትዮጵያም በግብፅ ቀረበ የተባለውን ሰነድ ከደገፉት 14 አገሮች አንዷ ነበረች። ምንም እንኳ ዛሬ በተሰጠው የጠቅላላ ጉባኤው ድምፅ ላይ እነማን እንደ ደገፉ እነማን እንደ ተቃወሙና እነማን ድምፅ እንዳልሰጡ የተሟላ መረጃ ለማግኘት እየሰራን ቢሆንም፣ ፕሬዝደንት ትራምፕ ያንን ውሳኔያቸውን እንዳወጡ የኢትዮጵያ ባለሥልጣናት አቋማቸው ምን እንደሆነ ለማወቅ ብዙ ሞክረን ሳይሳካ ቀርቶ ነበር። ቀድሞ ከምክትል አምባሳደርነት አንስቶ በተለያዩ አጋጣሚዎች የኢትዮጵያ ዲፕሎማት የነበሩትንና የፖለቲካ ሳይንስ ምሁሩን ፕሮፌሰር ብሩክ ኃይሉን ሰሎሞን አባተ ሐሳባቸውን እንዲያካፍሉ ጠይቋቸው ነበር። ወደ ውይይታቸው እንለፍ። ዶክተር ብሩክ እርሶ የኢትዮጵያን የውጭ ጉዳይ መስሪያ ቤት ያውቁታል፣ የውጭ ጉዳይ ፖሊሲውን ያውቁታል። ምክትል አምባሳደር ሆነው ዋሽንግተን ላይ ያገልግለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተጠሪ ሆነው ዩኔስኮ ውስጥ ሰርተዋል። እንደ ምሁርም ማጥናቶ መከታተሉ አይቀርም። ሰሞኑን ወደ አዲስ አበባ ደውዬ አንድ የውጭ ጉዳይ መስሪያ ቤቱን ባለስልጣን ጠይቄ ነበረ። የኢትዮጵያ አቋም በዚህ ጉዳይ ላይ ምንድን ነው? አንድምታውስ ምንድን ነው የሚል መልስ ለማግኘት ሞክሬ ነበርና መናገር አልፈለጉም። እርሶ በቅርብ እንደሚያውቁት ምንድን ነው ኢትዮጵያን ከዚህ ጉዳይ ጋር የሚያገናኛት ነገር ምን ይመስሎታል? የኢትዮጵያ አቋም ሊሆን የሚችለው ጥሩ ጥያቄ ነው። ቁልፍ ጥያቄ። እውነቱን ለመናገር የኢትዮጵያ ፎረን ፖሊሲ የውጭ ግንኙነቷ መሰረቱ በአካባቢ ሀገራትና መካከለኛ ምስራቅ ነው። በተመለከተ ወዳጅን ማፍራት ነው። ኢቨን በዓለም ደረጃ የሚል መርህ ነው ያለው። ጠላት ከማፍራት ወዳጅ ማፍራት ይሻላል። ሌላው ቢቀር ከኤርትራም ጋር በተመለከተ በዘዴ በስላች መያዙን ጦርነት ጠቅላላ ገብቶ የጦርነት ውጤቱና መዘዙ ብዙ ነው። በገንዘብ በሰውም በደምም በምንም እና ከእስራኤልም ና ከመካከለኛ ምስራቅ አረብ ሀገሮች ጋር በጣም በጣም እየረቀቀ የመጣ ግንኙነት ሂደት አለ። አሁን ራሱ እንደምታውቀው የአረብ ኢንቨስተሮች ኢትዮጵያ ውስጥ ሁኔታዎች ሆኝ ነው የምከታተለው ብዙ ኢንቨስትመንት የመምጣት ሁኔታ አለ ኩዌት፣ ኤሚሬቶች፣ በተለይ ካታር፣ ሳውዲ አረቢያ የመሳሰሉት እንደገና ደግሞ ፖለቲካው እያገረሸበት ነው። በተለይ በየመን ጉዳይ የአረቡ ለመከፋፈል መከፋፈል ሳውዲ አረቢያ ገልፍ ኮኦፐሬቲንግ ካውንስል የሚባሉትን አስተባበር አይዛ የባህረ ሰላጤው ካታርን በመቃወም እና ኢራንን ደግሞ ከታች የመን ስልጣን ሳአና ና ያየለ ኃይል ሀይል የያዙት ሁቲዎች ሺያ ስለሆኑ የሺያ ና ሱኒ ደግሞ መከፋፈል ስላለ ሳውዲ አረቢያ ያው የሁለቱን መካና መዲናን አንከስተዲያን ይባላል ባላደራ ስለሆኑ ኩልኪኝ ደግሞ ሳውዲ አረቢያ ሱኒዎችን በማስተባበር ሁኔታ አለ። እና የኢትዮጵያ መንግስት ፖሊሲ በዚህ መሀል ነው የሚዋኘው። በዚህ መሀል ነው ሁለቱንም ሳያስቀይሙ የመሄድ ብስለት ነው የምለው። ካታርንም ሳወግኑ ሳውዲ አረቢያንም ሳውግኑ ከሁለቱም ጋር እንዲሁም በአስታራቂ መልክ ጠቅላይ ሚኒስትሩ ቅርብ ጊዜ ካታር ነው ሄዱት መሰል ሄደው ነው ንኪ እዛም ሄደው እኛ በተቻለን ኩዌት ጋር አብረን ኩዌት የአስታራቂ ሚና የመጫወት ፍላጎት እያሳየች እየመራች ስለሆነ ኩዌት ጋር ተደረበን ኢትዮጵያ እንዲሚት አደርጋለች የሚል በጎ ሜሴጆች እየሰጡ ነው። እስራኤል ጋርስ ብለን ደግሞ ስናገናኝ ሁለቱን ከእስራኤል ጋርም የረቀቀ ግንኙነት ተፈጥሯል። አንድ ያው ታሪካዊ ሂደት አለው። ሰለሞን ሚልክ የሚባለውን ነገር ታሪኩ እዛ ላይ ተመስርቶ ያለውን ግንኙነት ማጠናከር። ይህንን ጉዳይ እንደውም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢትዮጵያ ሄደው ለፓርላማው ንግግር አድርገው የነበረ ጊዜ አንስተውታል። ይህንን ታሪካዊ ዳራ ትክክል፣ ብዙ አሴት አለን። ኢትዮጵያ ከታሪኩ ከምንጩ ጀምሮ እንደገና ከእስራኤል ጋር የነበረው ግንኙነት በወታደራዊ ግንኙነት፣ በኢንቴሊጀንስ ግንኙነት፣ ድሮን ሁሉ ሶርትዌር በመሳስለው ከእስራኤል የሚገኘው እርሻ እንኳን ሳይጠሩ ድሪፕ ቴክኖሎጂ ኢሪጌሽን ቴክኖሎጂ በዛ በዛ ኢትዮጵያ መንግስት እኔም እስካለሁ ድረስ ከዛም በኋላ በሰፊው እንደሚሰራበት እከታተላለሁ አቃለሁ። እና ከእስራኤል ጋር ያለው ግንኙነትም በጥንቃቄ ነው ኢትዮጵያ መንግስት ይዞት የሚሄደው ወገናዊነቱን ሳያሳይ። ግን ፍልስጤምን በተመለከተ ነው እንግዲህ አሁን ጥንቃቄ ማድረግ ያለበት ኢትዮጵያ መንግስት። ምክንያቱ ፍልስጤምን በተመለከተ የአሁኑ መንግስት ብቻ ሳይሆን ደርግም፣ ከደርግም በፊት የአፄ ኃይለ ስላሴ መንግስት፣ በተለይ የአፄ ኃይለ ስላሴ መንግስት መጨረሻ ላይ ከስልሳ ስድስት ቅርብ ባለበት ዓመታት ከእስራኤል ጋር ግዝነት ሲቋረጥ ሚስል የአፍሪካ ሀገራትና የአረብ ሀገራት ኢትዮጵያም አትሊስት የት እንደምትቆም አሳይታ ለፊልስጤሞች ፍትህ የሚፈጠርበትን ሁኔታ የአቋም መስተካከያ ተጠርጓል። በደርግ ጊዜ የመለየለት ኢዲዮሎጂካል አቋቋምና አቀራረብ ስለነበረ ፊልስጤሞችንም ሲደገፍ ደርግ ቆይተዋል፣ እስከ መወደቁ ድረስ። የአሁኑም መንግስት በተመለከተ የፊልስጤሞች ድጋፍ አለ። ይሄም ድጋፍ ግን በቱ ስቴት ሶሉሽን ላይ ተመስርቶ ነው። ሁለት መንግስታት ሶሉሽን የሚባል አለ። እሱም የፈልስጤም የራሳቸው መንግስት የማቋቋም መብታቸው እንዲከበር እስራኤልም የአይሁድ ሀገር ሆና መብቷ ተከብሮ ሁለቱም አብሮ በሰላም የሚኖርበት ሁኔታ ኢትዮጵያ በደንብ የምታራምደው ነው። እና የአሁኑን ኢየሩሳሌምን ውሳኔ በተመለከተ ግን የኢትዮጵያ መንግስት አፋ አውጥቶ አይናገረው እንጂ ያለ ጥርጥር እንደ ሁሉ ዓለም የሚያወግዘው እና የማይደግፈው አቋም እንደሆነ ነው ማቀው ለምን ከፍትህ ጋር ነው መያያዝ አለበት። ፊልስጤሞች እንግዲህ ታይ ሰባት ስምንት ሚሊዮን ፍልስጤም አለ። እስራኤሎችን ዘጠኝ ሚሊዮን አሉ። አገር የለሽ ማን ነው? ፍልስጤም ነው። እስራኤሎች ይሁዲዎች አገር አላቸው። እነዚህን ሰዎች ግን አየር ላይ ተንጠልጥለው አገር ሳይኖራቸው የሚኖርበት ሁኔታ መላው ዓለም ሁሉም ከሊቅ እስከ ደቂቅ፣ ከድሀ እስከ ሀብታም ሀገራት ከአውሮፓ አፍሪካ፣ ላቲን አሜሪካ በሙሉ የፊልስጤን የመኖር መብታቸው መከበር አለበት የሚል አቋምን ነው ሁሉም የሚያንጸባርቀው። ኢትዮጵያም እዛ ውስጥ ደመቅ ባለ ሁኔታ ይህን ሀሳብ የምታራምድ አገር ናት። ነገር ግን ከእስራኤል ጋር ባለው ሁኔታ በፕሬስ ሪሊስ ደረጃ ወይ ውጭ ጉዳይ ሚኒስትሩ ወጥቶ የሚናገርበት ሁኔታ እንግዲህ አሁን ለምን ዝም አሉ ወደሚለው ጋር በፕሬስ ሪሊስ ደረጃ የሚናገሩ አይመስለኝም። የመሸሽ ሁኔታ ሳይሆን ራስን በፖለቲካው ሳያስፈልግ ራስን ማስጠብጠብ ማስመታትም አያስፈልግም። እንደ ዝም ብሎ ማለፍ ስትራቴጂ አኳያ ለማለፍ ኢትዮጵያ መንግስት የፈለገው ይመስለኛል ማለት ነው። ምችል ፍልስጤማውያን የእኛ ነው፣ ምስራቅ ኢየሩሳሌም የወደፊት ዋና ከተማችን ነው ቢሉም እስራኤል ደግሞ ያልተከፋፈለች ኢየሩሳሌም መቼም ቢሆን ከእስራኤል ውጭ ሆና የማታውቅ የእስራኤል ዋና ከተማ ነች ብላ ነው እየተከራከረች ያለችው ከመጀመሪያ ጊዜ ጀምሮ። አዎ ትክክል፣ የፍልስጤማውያን ሀቄት ጋር ነው ያለው። እዚህ ጋር እንግዲህ ሀቁ ይህንን ይገባኛል ጥያቄ ቅመቱን ለመናገር ምዕራቡ ቶታሊ ማለት ይቻላል አይሁዶች የሰፈሩበት ነው በታሪክ ለሴንቸሪ የክርስቲያን ደግሞ እንደማስታውሰው ደቡብ ምስራቅ የተወሰነው ቀበሌዎች አሉ። እሱ ውስጥ ክርስቲያኖቹ በዛ ብለው ይገኛሉ። ፍልስጤማውያኑ ነው የሶስቱ ሃይማኖቶች ከተማ የምትባለው ኢየሩሳሌም። እንግዲህ ፖለቲካውን በነገራችን ላይ እዚህ ላይ አንድ ነገር መነሳት ያለበት አቶ ሰለሞን፣ ቢቢ ነታንሀዩ ምን አይነት ፖለቲካ አይዲሎጂ ይዘው ያራምዳሉ? ያ የእሳቸውስ መንግስት ምን አይነት መንግስት ነው? ከእሳቸው መንግስት ጋር ምን አይነት ፖለቲካ አመለካከት ያላቸው ፖለቲካ ፓርቲዎች ይንቀሳቀሳል የሚለውም ባጭሩ ቢነሳ ጥሩ ይመስለኛል። እነዚህ ድርጅቶች በጣም የተደሰቱ ምክንያቱም፣ በእነሱ አመለካከት እስራኤል አይሁድ ሀገር ማለት እስራኤል ናት። ኢየሩሳሌም የማትከፋፈል አሁዳዊ የሆነች ወዲህ፣ አረብ የለም፣ ወዲህ እስልምና ወደ ክርስቲያን የለም አንድ የአይሁድ የሆነ የእስራኤል ርዕሰ ከተማ ይሄ ሁል የሚመኙት በፓርቲያቸውም ፕሮግራም ያስቀመጡት ጉዳይ ስለሆነ፣ በተለይ ትልቅ ድሉ ለነሱ ነተናዩ ለስልጣን ላያበቋቸው የአምስቱ ስድስቱ ፓርቲዎች የነሱ ጥረትና አብረው የመሰለፋቸው ውጤት ነው ለማለት ለማስጨበጥ ይፈልጋሉ። ዶክተር ብሩክ የኢትዮጵያን የአቋም ጉዳይ ሲያነሱልኝ ፍትህ የሚል ቃል አንስተውልኝ ነበረ። በአለም አቀፍ ግንኙነቶች ውስጥ ፍትህ ምን ያህል ቦታ አለው በእርግጥ ፍትህ የሚባል ነገር አለ ወይ? ይሄ ቁልፍ እና ብርቱ ጥያቄ ነው። ፍትህ ብዙ ጥያቄዎች ፍትህ ላይ ይመሰረታሉ። የብዙ የዓለም ጥያቄዎች ሁሉ ፍትህ ላይ ተመስርተው ውሳኔ ቢያገኙ ዓለም ውስጥ ምን ያህል ብጥብጥ አይኖርም ነበር። መካከለኛው ምስራቅም ያው ሰባ አመት ሊሆናችን አሁን ስልሳ ዘጠኝ አመት ነው። ይሄ ሁሉ ትርምስ ምንድን ነው የመጣው? ከመሬት ጥያቄ ጋር የተያዘ ከህልውና ጥያቄ ጋር የተያዘ አገር ከመመስረት ጥያቄ ጋር የተያዘ ነው ማለት። ፊልስጤሞች እና አይሁዶች መለየትም ይከብዳል። መልካቸውም ተቀራራቢ ነው በነገራችን ላይ በሃይማኖት ይለያያሉ ግን በትንነታቸው ማለት ነው። አንድ ህዝቦች ይመስሉኛል። ስና ምንድን ነው የአለም ኮሎኒያሊዝም ውጤት ነው። ሁሉም ጥያቄ መልስ አግኝተዋል። የቀረው አሁን ቢኖር አቶ ሰለሞን የፍልስጤም ህዝብ ነው። የት ይሂድ ነው ሳሰፉ የተበተነው ብዙ አለ በመላው አለም፣ ጆርዳን ራሱ ሁለት ሚሊዮን በላይ አለ። ጦርነት በደረገ ቁጥር ተገፍቶ ይወጣሉ፣ ተገፍቶ ይወጣል፣ ተገፍቶ ይወጣሉ። አሜሪካ ሁለት መቶ ሀምሳ ሺህ አለ፣ ግብፅ አምስት መቶ ሺህ አለ። በየቦታው ን ቺሊ ላቲን አሜሪካ ድረስ አሉ። ተበት ነው እነዚህ ሰዎች አሁንም የእነሱ ጥያቄ በምን አድረስ ይደረግ ሲባል ትልቁ ነጠቁ የሚነሱ ያነሳው ጥያቄ ነው። እሱም ፍትህ ነው። ፍትህ ከጎደለ ሰላም አይኖርም። ምክንያቱም አንዱ ደስተኛ፣ አንዱ ቅሬታ በሆዱ ባንጀቱ ይዟል ያመቺ ጊዜ የሚጠብቀው እንጂ ለዛኛው ሰው፣ ለዛኛው ሀገር፣ ለዛኛው ህዝብ ሰላም አይሰጥም። ጉልበቱ የደቀቀ ጊዜ እያለ አመች ጊዜ ይጠብቃል። ሁኔታ ሳይመችው ለመበቀል ይሞክራል። እና አሁንም የምናየው የሁሉ ትርምስ፣ የሰባ ዓመት ትርምስ ፍልስጤም ላይ ያጠነጠነ ነው። ፍትህ በሁለት ደረጃ ነው ማየታለን። በአጠቃላይ አለም ላይ ፍትህ አለ ብንል ፍትህ የለም። በዓለም ደረጃ ግን፣ ስፔሲፊክ ሆነን ፍትህ ለምሳሌ ፍትህ በዚህ ሀገር ፍትህ በዚህ ሀገር ብንል አሁን ሁለተኛ ጥያቄ የሚመጣ ሁፍና ጥያቄ የትኛው ሀገር ነው? ኢዚት ካንትሪ ኤል ዋይ እዚህ የትኛው ሀገር ነው? ጥቅም ይቀድማል ወይስ ፍትህ ይቀድማል? ሀገሮች የኢትዮጵያንና በአካባቢው ላይ ያላትን አቋም እርስዎ እንደ ልማድም ማንሳት እንችላለን። የትኛውን ኢትዮጵያ የምታስቀድም ይመስሎታል? ጥቅሟን ወይስ ፍትህን? በጣም በጣም አከራካሪ ነው የሚሆነው። ሁለቱም የሚያስኬድበት ሁኔታ አለ። ሁለቱም የሚያስኬድበት ሁኔታ አለ። እንደ ጉዳዩ ይዘት ደግሞ አንዱን አስቀደመ አንደኛው ወደ ኋላ ሁኔታ አለ። ወደ ቀጣዩ ቅንብር እንሸጋገራለን። አንጋፋና ወጣት ድምፃውያን የተሳተፉበት በአእምሮ ህመም ላይ የሚያጠነጥን ነጠላ ዜማ በ ምስል ተቀናብሮ በያዝነው ሳምንት መግቢያ ላይ ለምርቃት በቅቷል። በአባኒኦል ሆስፒታል እና በሌሎችም በአእምሮ ጤና ዙሪያ በሚሰሩ ድርጅቶች እንዲሁም በጥበብ ባለሙያዎች እገዛ ነው አበባዋ ልጄ የተሰኘው ነጠላ ዜማ የተሰራው። መስታወት አራጋው የሙዚቃውን አዘጋጅ ብርሃን የጌታቸውንና የኢትዮጵያ የአእምሮ ሕክምና ማህበር ፕሬዝደንት ዶክተር ዳዊት አሰፋን አነጋግራለች። ቀጥሎ ይሰማል። I will i be ግጥሙ በየልማ ገብረአብ ዜማው በሞገስ ተካ ቅንብሩ ደግሞ በአበጋዝ ሽዮታ የተሰራው ይህ ነጠላ ዜማ ድምፃውያን ታደለ በቀለ፣ ፀሐየ ዮሐንስና አቤል ሙሉጌታ በዋና አቀንቃኝነት እንዲሁም ወጣት ድምፃውያን ተሳትፈውበታል። ብርሃኔ ጌታቸው ነጠላ ዜማው እንዲሰራ ሀሳቡን በማመንጨት ና በማስተባበር የሙዚቃ ምስል ቅንብሩን ሰርቷል። ከዚህ ቀደም ህርየት የተሰኘ በአእምሮ ህመም ላይ የሚያጠነጥን ወጥ ፊልም ደራሲና አዘጋጅም ነው መጀመሪያ ሀሳቡን ይዤ የሄድኩት ይልማ ገብረአብ ጋር ነው። ገጣሚ ይልማ ገብረአብ ሀሳቡን ነገርኩትና ይልማ ነው የጻፈው ግጥሙን። ከዛ በኋላ እንደዚሁ ደግሞ በህብረ ዝማር የሚታወቀው ሞገስ ተካ ነው እሱ ጋር ሄደን፣ ሞገስ ተካ እስካሁኗ ሰዓት ዜማውን ሰርቶ እስከ መጨረሻው ሰዓት ሁሉ አብሮን ነበረ። ከዛ በጋዝ ነው ያቀናበረው ሙዚቃ ቅንብሩን። ሌላ ትልቁ ነገር የሶስት ጀኔሬሽኖች ቅብብል ነገር ነው። እዚህ ጋር አባትየው አትድንም ትሪታ ያረጋል። እዛ ፍቅረኛ አለ ተቀራርበን እናውራ የሚል ስሜት ነበረው እና ሶስቱ መሐሙድ አህመድን ነበር መጀመሪያ ያረግ ነው። ከዛ አቤል ሙልጌታና ፀሐዬ ዮሐንስን አርገን ነበር ለመስራት ነበር ነው የሚገርምሽ። የመሐሙድ ሁለት ጊዜ ታሞ እንኳን ተቀድቶ ልኮልን ነበረ ከአሜሪካ ድረስ። መሆን ስላልቻለን የቀረው ፀሐዬ ሌሎቹ ክፍያው ላይ ራሱ ምንም በጣም ጥቂት ብሮችን ነው የከፈልናቸው የማይገባቸው እንደ ፀሐየ ዮሐንስና ማሐሙድ ሲጀምርም በነፃ ነበር። ፀሐየ ዮሐንስ ደግሞ በነፃ ብቻ መሆኑ ሳይሆን በነፃ ነው የሰራለን። እሱም ለሌሎቹ ለሁሉም ከፍለናል፣ የሚገባቸውንም ባይሆን። ግን ከነፃም አልፎ ብዙ ነገሮችን እስከ መተባበር አብሮን ማለት፣ ይሄ ክሊፕ የተሰራው በፀሐየ ዮሐንስ ነው ማለት ይቻላል። የኢትዮጵያ የአእምሮ ሕክምና ማህበር ፕሬዚዳንትና የቀድሞው የቀድሞ የአማኑኤል ሆስፒታል ስራ አስኪያጅ የሆኑት ዶክተር ዳዊት አሰፋ የስነ አእምሮ ሕክምና ባለሙያ ናቸው። የዚህን ነጠላ ዜማ መሰራት ምክንያት በአጭሩ ገልጸውልናል። አብዛኛው ማህበረሰብ የሚያምኑ የአእምሮ ህመም መነሻው ወይ እርግማን ነው መሰት ነው ወይም እንደዚህ ባህላዊና ሃይማኖታዊ ምክንያቶች እየተሰጡት ዘመናዊ ሕክምና ቅድሚያ ያለመው ነገር ይኖራል። ለምሳሌ አማኔ ሆስፒታል የህክምና ከሚመጡ ተገልጋዮች ሰባ እስከ ዘጠና በመቶ የሚሆኑት ሌሎች ባህላዊና ሃይማኖታዊ መፍትሄዎች ይካፍላልኩ ቆይተው እንደ መጨረሻ አማራጭ ነው የሚመጡ ስለዚህ በጊዜ ይመጣሉ። እናም የመጀመሪያ ምርጫ የዘመናዊ ህክምና ባለማድረጋቸው ጉዳት ይደርሳል ብለን እናምናለን። ስለዚህ ቀድሞ እንዲያስተውት ለዘመናዊ ህክምና ቅርበት ያለው ስሜት ለመስጠት በቀላሉም ደግሞ ሰው ዘርፍ ሊደርስ እንደሚችል ለማሳየት እንዲሁም ደግሞ ያው ብዙ ሰዎች በጋራ ሊተባበሩበት የሚገባ አጀንዳ መሆኑን ለማሳየት ነው እና በርካታ እንግዲህ የሙዚቃ እና የኪነት ባለሙያዎች ብዙ ሙዚቃ ላይ አስተዋጽኦ አድርገዋል። ይሄ እንግዲህ በጋራ መስራታችን አስፈላጊነቱን ለማሳየት ማህበረሰቡ በደንብ የሚያውቃቸው እና የሚያከምራቸው የወዳቸው ባለሙያዎች ይህንን መልእክት ማስተላለፋቸው ደግሞ ይበልጥ ትርጉም ይሰጣል ከሚል አንፃር ነው እንግዲህ በዚህ በኩል አላማ ሆነ ያሳካል ብለን ተስፋ እናደርጋለን። ብርሃኔ ጌታቸው የአእምሮ ሕመምን አሳሳቢነት ለማስገንዘብ የሚረዳ የቴሌቪዥን ተከታታይ ፕሮግራም በቅርቡ እንደሚጀምር ገልጾልናል። ይህ ነጠላ ዜማ ጅምር ነው ይላል። ይሄ ምንድን ነው? ዋናው ግንዛቤ መፍጠርና አእምሮ ሕመም የሚድን በሽታ መሆኑን ለመንገር ነው ለሕብረተሰባችን አስራ ሰባት ሚሊዮን ታማሚያለ ይባላል እኛ ሀገር ውስጥ ከቀላል እስከ ከባድ ነው የሚባለው ብዙ ግን ቶሎ ሚድን ነው አሁን መዳኑንም ስለማይታወቅ እኛ ግንዛቤ ለመስጠት ያህል ህብረተሰቡ ጋር በሁለት አይነት መንገድ ሰው ልጁን ይደብቃል። አንደኛ እንዳልገለልኔ ምናምን በሚል ሁለተኛ ግን በዚህኛው ፖዘቲቭ ወይ ደግሞ ስናየው ልጅ ወታ ትገለልብኛለች፣ ታክማ እንደማትድን ነው የሚያስበው። ስለዚህ ቤቱ ደብቆ ራሱ ትሪት ያደርጋታል። ይሄ ግን እያባባሰባት ነው የሚሄደው ይበልጥና ይህንን ነገር ሶሉሽን እንድናገኝበት ለማድረግ የታስቦ የተሰራ ስራ ነው። ዶክተር ዳዊት በኢትዮጵያ የአእምሮ ህመምተኛው ቁጥር እየጨመረ እንደሚገኝ ገልጸውልናል። አሁን ከአማን አይን ሆስፒታሉ ከሚያያቸው የአእምሮ ህሙማን አንጻር ተነስ ነግርሽ። አንደኛ በእርግጥ ቁጥሩ አማን ሆስፒታል እየመጣ የሚታከመው ቁጥር እየጨመረ መጥቷል። ከአመት አመት እየጨመረ መጥቷል። ይህ ቁጥር የጨመረው ሰ ግንዛቤው ስላለና ስላወቀ በዛ ምክንያት እየመጣ ነው ወይም የህመምተኛው ቁጥር በሀገራችን እየጨመረ ስለሆነ ነው የሚለውን ጥያቄ ስለዚህ የቅርብ ጊዜ ሪሰርቶችን ስለሌሉ እሱም እርግጠኛ መሆን አይቻልም። ግን ያው ያለው ነባራዊ ሁኔታ ቁጥሩ እየጨመረ ነው ያለው በቀን ከስምንት መቶ እስከ አንድ ሺ ተመላላሽ ታካሚዎችን አማኑኤል ሆስፒታል ይተያያል። ተኝቶ ታካሚዎች ቁጥር ከሁለት መቶ እስከ ሁለት መቶ አምሳ እንደዚህ የሚሆኑ ታካሚዎች በማንኛውም ሰዓት ተኝተው እየታክሙ ይገኛሉ። አማኖሎታል በአጠቃላይ በሀገር አቀፍ ደረጃ የአእምሮ ህመም ከዝቅተኛ እስከ ከፍተኛ ድረስ በርካታ የህመም አይነቶች ናቸው። አንድ አይነት ህመሞች አይደለም። ከእንቅልፍ ችግር ጀምሮ ከፍተኛ ደረጃ ስለኛ ወይም ከባድ የአእምሮ በተለምዶ እጃ የምንለው ድረስ የተለያዩ አይነት ከፍት መቶ በላይ የሚሆኑ የህመም አይነቶች ነው የአእምሮ ህመም ስንል የምንጠራው እና እነዚህ ሁሉ ተጠቃለው ካሳም ሀያ በመቶ የሚሆነው ህዝብ ውስጥ ሊኖር ይችላል ተብሎ ይገመታል። ስለዚህ ቁጥሩ ቀላል አደለም። በአሁኑ ወቅት ያለው የአእምሮ ህመም መጋለጥ እና መባባስ ሊያመጡ የሚችሉ ምክንያቶች፣ አንደኛ በሀገራችን በሱስ ምክንያት ጫት፣ አልኮል ጋር ተያይዞ የሚመጡ የአእምሮ ህመም ተጋላጭነት ቁጥሩን ምናልባት እየጨመረው እና የከፋ እየፈጠረ ሊሆን ይችላል የሚል ግምት መውሰድ ይቻላል። በተጨማሪም ደግሞ ማህበራዊ ለውጥ ካለው አሁን በኋላ ሉላዊነት ግሎባላይዜሽን የሚፈጠው የባህል ግጭቶችም አሉ። ወጣቱ ማህበረሰብ በተለይ ለአእምሮ ህመም ይበልጥ ተጋላጅ ለሆነ ማህበረሰብ በተለያዩ ባህሎች ግጭት የተነሳ ለስነ ልቦና ለስነልቦናና ማህበራዊ ጫና ይዳረጋል። በዚህም የተነሳ የአእምሮ

ከአሜሪካ ድምፅ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች፣ የተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ነው ተከታዩና የመጨረሻው ቅንብር እያለቀ ባለው የአውሮፓውያኑ ዓመት የታየውን በአየር ንብረት ለውጥ ዙሪያ የነበረ ትግል ይሆናል ይህ ዝግጅት የሚመለከተው። አዘጋጅና አቅራቢው ሰሎሞን አባተ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የከርሰ ምድር ዘይት ብዝበዛና አጠቃቀምን ለማስፋትና ለማጠናከር ቃል ገብተው ባለፈው የሥልጣን ዓመታቸው ያወጧቸው ፖሊሲዎችም የአየር ንብረት ለውጥን የሚጠራጠሩ ስለመሆናቸው ማረጋገጫ እየሰጡ ናቸው። የሚስተር ትራምፕ ፕሬዚደንታዊ ብዕር ቀድሞ ከነካቸው የደንብና የመመሪያ ሰነዶች መካከል ከእርሳቸው በፊት እዚያው ዋይት ሃውስ የነበሩት ባራክ ኦባማ ያገዷቸው ሁለት የድፍድፍ ዘይት ማስተላለፊያ መስመሮች ግንባታ ሥራ እንዲጀመር የሚፈቅድ ፕሬዚደንታዊ ትእዛዝ ይገኝበታል። ያ እርምጃ ትራምፕ ብሔራዊ ደህንነታችንን ያስጠብቃል ያሉት የኢነርጂ የበላይነትን ለማረጋገጥ ያለሙበት አዲስ አስተሳሰባቸው መክፈቻ ነበር። For over 40 years, America was vulnerable to foreign regimes that used energy. ከአርባ ዓመታት ለዘለቀ ጊዜ አሜሪካ ኢነርጂን እንደ ምጣኔ ሀብት መሳሪያ አድርገው ለያዙ የውጭ መንግሥታት ተጋልጣ ኖራለች። አዲሱ ቴክኖሎጂም ዩናይትድ ስቴትስን ከኢነርጂና ከተፈጥሮ ድፍድፍ ዘይት ዋና አስገቢነት ወደ ዋና ላኪነት ለውጧታል። ያንን አጋጣሚ ሙሉ በሙሉ ለመጠቀምም የቆረጡት ፕሬዚደንት ትራምፕ የመንግሥት ይዞታ የሆኑ መሬቶችን ለከሰል ለዘይትና ለተፈጥሮ ጋዝ ፍለጋና ቁፋሮ ክፍት አድርገዋል። በኢነርጂ ምርት ላይ የተጣሉ ገደብ አዘል ደንቦችን አላልተዋል። የአየር ንብረት ለውጥን ለመዋጋት በሚል የወጡ መመሪያዎችን ሰርዘዋል። እንደዚያ አይነት የስረዛ እርምጃዎች ከተወሰደባቸው ድንጋጌዎች መካከል ፕሬዚደንት ኦባማ በኃይል አመንጭ ተቋማት ላይ ጥለውት የነበረው የአማቂ ጋዞች ቁጥጥር መመሪያ ይገኝበታል። ምናልባት የዚህን በአሜሪካ ኢንዱስትሪ ላይ የተጣለን አውዳሚ ጥቃት ያህል ማዕድን ቆፋሪዎቻችንን፣ የኤነርጂ ሠራተኞቻችንን እና ኩባንያዎቻችንን የሚያሰጋ የሚያስፈራ ሌላ አንድም መመሪያ የለም። ይሁን እንጂ ብዙዎቹ የአሜሪካ ስቴቶች ኢንዱስትሪዎቻቸውን በማይጎዳ ሁኔታ የቀደመውን መመሪያ ግቦች ለመምታት እየተንቀሳቀሱ ናቸው። በዚያ ላይ የፕሬዚደንት ትራምፕን ከፓሪስ የአየር ንብረት ዓለም አቀፍ ስምምነት የመውጣት ውሳኔ ጥያቄ ውስጥ አስገብተውታል። ይህ ስምምነት ለአየር ንብረት ከመጨነቅ ይልቅ ሌሎች አገሮች በዩናይትድ ስቴትስ ላይ የገንዘብ ጥቅም ለመምታት የተሠራ ነው። በሌላ በኩል ደግሞ እየተጠናቀቀ ያለው የአውሮፓው 2017 ዓ.ም በሰው ልጆች ታሪክ መመዝገብ ከጀመረበት ጊዜ አንስቶ ካሉ እጅግ የጋሉ ሦስት አጋጣሚዎች አንዱ መሆኑን ሳይንቲስቶች አረጋግጠዋል። ተመራማሪዎቹ እንደሚሉት የአየር ንብረት ለውጡ መገለጫዎች የሙቀት ወይም የግለት ሞገዶች፣ ማዕበሎች፣ ጽንፍ የረገጡ የአየር ሁኔታዎች ናቸው። የሚስተር ትራምፕ ጥረቶች በተሳሳተ አቅጣጫ የተነጣጠሩ ናቸው የሚሉ ወቃሾችም አሉ። ፕሬዚደንት ትራምፕ ካላሏቸው ወይም ከሰረዟቸው የቀደሙ መመሪያዎች በብዙዎቹ ጉዳዮች ክስ ተመስርቶ ዶሴዎቹ በፍርድ ቤቶች እየታዩ መሆናቸውን የዓለም ሀብቶች ኢንስቲትዩቱ ተመራማሪ ኒኮላስ ቢያንኮ አመልክተዋል። ገና አልተሳካላቸውም። እናም በመጪው ዓመት ውስጥ ሲቀለበሱ እናያለን። የፕሬዚደንት ትራምፕን እርምጃዎች ማለታቸው ነው። ለምሳሌ ከተሞች፣ ስቴቶች፣ ንግዶች ሲያፈገፍጉ እናያቸዋለን ብለዋል ኒኮላስ ቢያንኮ። የቀድሞው የኒውዮርክ ከንቲባ ማይክ ብሉምበርግ በተባባሪ ሊቀመንበርነት የሚመሩት የእነዚያ ከተሞች ንግዶች፣ ስቴቶች መሪዎች ቡድን ከዩናይትድ ስቴትስ ምጣኔ ሀብት ግማሽ ያህሉን የሚወክሉ ናቸው። ምንም እንኳ ትራምፕ እንደ እነዚያ ዓይነት እርምጃዎችን ቢወስዱም የግሪንሃውስ ጋዞች ቅነሳ ኢላማዎችን እንመታለን ብለዋል። አሜሪካውያን የፓሪስ ግዴታዎቻችን እንድንወጣ ዋሽንግተን አታስፈልገንም። ዋሽንግተንም ግባችንን እንዳንመታ ሊያደርግ በሚችል ሁኔታ መንገዳችን ላይ እንድትቆም መፍቀድ አይኖርብንም። የፀሐይና የንፋስ ኃይል ምንጮች ዋጋ እያሽቆለቆለ በመሆኑ ሙቀት አማቂ ወይም ግለት አባባሽ ጋዞችን ልቀት መቀነስ እጅግ ርካሽ እየሆነ ነው። እንዲያውም በአንዳንድ የዩናይትድ ስቴትስ አካባቢዎች ታዳሾቹ የልዕለ ምድር የኃይል ምንጮች ከከርሰ ምድር የሚቆፈሩትን እየተገዳደሯቸው እያሸነፏቸውም መሆኑን የባልደረባይ ስቲቭ ባራጎና ዘገባ ይናገራል። የትራምፕ አስተዳደር ግን ለከሰል ቅድሚያና የበላይነትም ለመስጠት በሚያስችል ሁኔታ በኤሌክትሪክ ኃይል ላይ ሲሠራባቸው የቆዩ መመሪያዎችን እየለወጠ ነው። በሌላ በኩል ደግሞ የአካባቢ ጥበቃ ኤጀንሲው ኃላፊ ስካት ፕሪዩት በአየር ንብረት ሳይንስ በራሱ ላይ ውይይት የመክፈት ሐሳብ እንዳላቸው አሳውቀዋል። የሰው ልጅ ተግባር በአየር ንብረት ላይ በሚያሳድረው ተጽዕኖ ልኬት ትክክለኛነት ላይ ውይይት መክፈት አለበት የሚል እምነት አለኝ። በዓለም ዙሪያ ያሉ መሪ የአየር ንብረት ጉዳዮች ምርምር ማኅበረሰቦች በምድር ላይ የሰው ልጅ ተግባራት ለአካባቢያችን መለወጥ ምክንያት እንደሆኑ እያስረገጡ ይናገራሉ። ቢያንኮ እንደሚሉት እነዚያ ድምዳሜዎች ከስካት ፕሪዩት ሐሳብ ጋር ይጣረሳሉ። የአካባቢ ጥበቃ ኤጀንሲን ለመሰለ ሥራው የሕዝቡን ጤና ማረጋገጥ የሆነ ተቋም ያ የሳይንቲስቶቹ ድምዳሜ አእምሮን የሚያነቃ ነው። ይህ 2017 ዓመተ ምሕረት እየተጠናቀቀ ያለው ምዕራባዊቱን የዩናይትድ ስቴትስ ግዛት ካሊፎርኒያን እጅግ የገዘፈና አውዳሚ ሰደድ እሳት እየለበለባት ባለበት ሁኔታ ነው። የአየር ንብረት ለውጥ ደግሞ ገና የበዙና የከፉ ሁኔታዎችን ያመጣብናል እያሉ ናቸው ተሟጋቾቹ። በአየር ንብረት ፖሊሲ ጉዳዮች ላይ የተያዘው ሙግት ትግልና ትንቅንቅ በመላ አገሪቱ ተቀጣጥሎ ይቀጥላል። አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ዜናዎቹን እናሰማለን። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠቷን የሚቃወሙ ውሳኔ አጽድቋል። የዩናይትድ ስቴትስ አምባሳደር ኒክ ሄሊ ዛሬ የሚሰጠው ድምፅ በመንግስታቱ ድርጅት እኛን በማያከብሩ ሀገሮች ላይ ዩናይትድ ስቴትስ የሚኖራትን አመለካከት ይወስናል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ መብቷን በመጠበቋ በጠቅላላው ጉባኤ የምትጠቃበትን ይህችን ቀን ታስታውሳለች። ለተባበሩት መንግስታት ድርጅት ከዓለም የበዛውን መዋጮ ለማድረግ በምንጠየቅበት ጊዜ እናስታውሰዋለን። ብዙ ሀገሮች ሁሌም እንደሚያደርጉት ለጥቅማቸው ሲሉ የእኛን ተጽዕኖ ለማግኘት በሚጠይቁን ጊዜ ይህችን ቀን እናስታውሳለን ሲሉ አምባሳደር ኒኪ ሄሊ በጉባኤው ተናግረዋል። አምባሳደሯ ይህን ያሉት ውሳኔው ከመጽደቁ በፊት ነበር። ውሳኔው ያለፈው በ125 ድጋፍ፣ በ9 ተቃውሞና በ35 የድምፅ ተአቅቦ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁ የውሸት ቤት ሲሉ የመንግስታቱን ድርጅት ዘልፈዋል። የዩናይትድ ስቴትስ የቼችንያ ጉልበተኛ መሪን ባካተቱ አምስት ሩሲያውያን ላይ የጣለችው አዲስ ማዕቀብ ህገወጥና የወዳጅነት መንፈስ የጎደለው ነው ስትል ሩሲያ ዛሬ ተቃውሞ አሰምታለች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷ እንደማይቀር በመግለጽ አመላክተዋል። የቼችንያው መሪ ካዲሮቭ የመንግስት ሙሰኝነትን ለማጋለጥ በሞከሩ ሰዎች ላይ ከባድ ጭቆና ይፈጽማሉ በማለት የዩናይትድ ስቴትስ የገንዘብ ሚኒስቴር ትላንት ከሷል። አንድ ሌላ የሰሜን ኮሪያ ወታደርና ሁለት ዓሣ አስጋሪዎች ዛሬ ወደ ደቡብ ኮሪያ ኮበለሉ። ዓለም አቀፍ ማኅበረሰብ የሀገሪቱን አመራር ለመጉዳት በጣላቸው ማዕቀቦች በሰፊው ሕዝብ ላይ የኢኮኖሚ ችግር ማስከተላቸውን የሚያሳይ ምልክት ሊሆን ይችላል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃን። ያስተናገድናችሁ ሰለሞን ክፍሌና አዳኒት ፍስሀየንን በዚሁ እነሰናበታችኋለን። አሁን የትግርኛ ስርጭት ይቀጥላል።